የአሜሪካ ድምጽ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ረቡዕ ታህሳስ 22 2017 ዓ ም ስርጭታችን ጀምረ በኦሮሞ ነጻነት ሰራዊት ታጣቂዎች ሱሉልታ ላይ ተፈጽሟል በተባለ ጥቃት ሁለት ፖሊሶች መገደላቸው ተሰማ። ይህ የተከሰተው በአካባቢው ሰላም ለማውረድ ሲንቀሳቀሱ በነበሩበት ወቅት ነው። መንግሥት ሰላም ለማውረድ ከፍተኛ ጥረት እያደረገ ነው። ይህን የማይወዱ አካላት በአካባቢው አሉ። እነዚህ ኃይሎች በፈጸሙት ጥቃት ሁለት ሰዎች ተገድለዋል። የተገደሉት አንደኛው የፖሊስ አባል ሲሆኑ ሌላኛው ደግሞ የወረዳው ፖሊስ አዛዥ ናቸው። የሱሉልታ ወረዳ አስተዳዳሪ የሆኑትን አበበ ወርቁን ነው ቀደም ብለን ሰማናቸው። ሙሉ ዘገባው በምሽቱ ተካቷል። እኒህና ሌሎች ቀጠናዊ እንዲሁም ዓለም አቀፋዊ ጉዳዮች የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም እመራለሁ። በቅንብሩ አብሮኝ የሚቆየው ደግሞ ኤልያስ አስማረ ነው። ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። አስቀድመን አጫጭር የዓለም ዜናዎች እናጋራችኋለን። ደረጀ ደስታ ይጠብቃችኋል። በድጋሚ እንደምናመሻችሁ አድማጮች፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። የቱርኩ ፕሬዚደንት ረሲብ ጣይብ ኤርዶዋን በሁለቱ አገራት መካከል ያለውን ውጥረት ለማርገብ ከሶማሊያና ከኢትዮጵያ መሪዎች ጋር በአንካራ እየተወያዩ ነው። ኤርዶዋን የሶማሊያ ፕሬዚደንት ሐሰን ሼክ መሐሙድና የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን በፕሬዚደንት ቤተ መንግስት ለየብቻ ተቀብለው አነጋግረዋል። የሶማሊያ ፕሬዚደንት ጽህፈት ቤት በሰጠው መግለጫ ስብሰባው ጠቃሚና በሶማሊያና በኢትዮጵያ መካከል ለሚደረገው ውይይት መጀመሪያ ደረጃ ነው ብለዋል። መሐሙድ አንካራ የገቡት ትላንት ማክሰኞ ነው። ጠቅላይ ሚኒስትር አብይ ዛሬ ረቡ ገብተዋል። የጠቅላይ ሚኒስትር ጽህፈት ቤት ጠቅላይ ሚኒስትሩ ከኤርዶዋን ጋር የሁለትዮሽ ስብሰባ ማድረጋቸውን ኤክስ ላይ አስፍረዋል። የሶማሌላንድ ፕሬዚደንት ሙሴ ቢሂ አብዲና የኢትዮጵያ ጠቅላይ ሚኒስትር አብዲ ታሪካዊ መግባቢያ ስምምነት ከፈረሙበት እንደ ኤሮፓ አቆጣጠር ከጥር 1 ቀን 2024 ጀምሮ ሶማሊያ ና ኢትዮጵያ ውዝግብ ውስጥ ገብተዋል። የሶማሌላንድ ባለስልጣናት ለዲፕሎማሲያዊ እውቅና 20 ኪሎ ሜትር የባህር ዳርቻ ለሀምሳ ዓመታት ክራይ ለኢትዮጵያ እንደሚሰጥ ተናግረዋል። የሶማሊያ መንግስት ስምምነቱን በጽኑ በመቃወም ውድቅ ሲያደርግ አምባሳደሩንም ጠርቷል። ኢትዮጵያ ለሶማሌላንድ እውቅና እንደምትሰጥ በይፋ አረጋግጣ አታውቅም ነገር ግን ስምምነቱን የስምምነቱን ተገቢነት ተከላክላለች። ሱዳን ትልቁን ሰብአዊ ቀውስ የተሸከመች ሀገር ሆናለች ሲል ዓለም አቀፍ የነፍስ አድን ኮሚቴ አስታወቀ። በሱዳን በጦር ሰራዊቱ እና በፈጥኖ ደራሽ ኃይሎች መካከል ለሀያ ወራት የዘለቀውን አስከፊ ጦርነት ተከትሎ እስከ ዛሬ ከተመዘገቡት ሁሉ ትልቁን ሰብአዊ ቀውስ የተሸከመች ሀገር ሆናለች ሲል የዓለም ነፍስ አድን ኮሚቴ አመለከተ። በተቀናቃኞቹ ጀነራሎች መካከል በቀጠለው ጦርነት በአስር ሺዎች የሚቆጠሩ ሰዎች ሲገደሉ 12 ሚሊየን የሚሆኑት ከቤት ንብረት ቸው መፈናቀላቸውን የተቋሙ ዘገባ አመልክቷል። ወደ ዘጠኝ ሚሊዮን የሚጠጉ በሀገር ውስጥ የተፈናቀሉት ናቸው። አብዛኞቹ መሰረተ ልማቶች በወደሙባቸው አካባቢዎች የሰፈሩ ሲሆን የጅምላ ረሃብ ስጋትም ተጋርጦባቸዋል። ዓለም አቀፉ ድርጅት በሱዳን ወደ 26 ሚሊዮን የሚጠጋ ሕዝብ ለከባድ ረሃብ መጋለጡን ገልጾ ከቅርብ ጊዜ ወዲህ ታይቶ የማይታወቅ ሰብአዊ ቀውስ ገጥሟታል ብሏል። ከዓለም ሕዝብ ከአንድ ከመቶ ያነሰ ሕዝብ ብዛት ያላት ሱዳን በዓለም የሰብአዊ እርዳታ ከሚያስፈልጋቸው ተረጂዎች መካከል አስር በመቶውን ትሸፍናለች ሲል እንደ ኤሮፓ አቆጣጠር የአጣዳፊ እርዳታዎች ፈላጊዎችን የሚከታተለው መሰረቱን በኒውዮርክ ያደረገው ድርጅት እንደ ኤሮፓ አቆጣጠር በቀጣዩ 25 የአጣዳፊ ሁኔታ ክትትል በሚያስፈልጋቸው ቀውሶች ዘገባው አስታውቋል። የዓለም ነፍስ አድን ኮሚቴ ዘገባ በየአመቱ ለሰብአዊ ቀውስ ተጋላጭነት ከፍተኛ ስጋት ያለባቸውን ሀያ ሀገራት ለይቶ በማጉላት የሚያሳይ ሲሆን ሱዳን ለሁለት ተከታታይ አመታት በቀዳሚነት ደረጃ ላይ እንደምትገኝ አመልክተዋል። በአገሪቱ በጠቅላላው 30.4 ሚሊዮን ሰዎች በሰብአዊ እርዳታ ፈላጊዎች መሆናቸውን የገለጸው ኮሚቴው የተረጂዎችን ቁጥር መመዝገብ ከጀመረ ወዲህ ይህ ከምንጊዜውም ትልቁ ሰብአዊ ቀውስ መሆኑን ገልጸዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ፕሬዚደንት ጆ ባይደን ለመጪው የትረምፕ አስተዳደር በቻይና፣ ኢራን፣ ሰሜን ኮሪያና ሩሲያ መካከል እያደገ ያለውን ትብብር ለመመከት እንደ ፍኖተካርታ ሊያገለግል የሚችል አዲስ የብሔራዊ ደህንነት ማስታወሻ አጽድቀዋል ዶናልድ ትረምፕ ጥር ስልጣን ከመረከባቸው በፊት ማስታወሻ መዘጋጀቱን ያረጋገጡት በዋይት ሀውስ ደንብ መሰረት ስማቸውን ያልገለጹት ሁለት ከፍተኛ ባለስልጣናት ናቸው። የማስታወሻው አላማ ትረምፕ ስልጣን ከተረከቡ የመጀመሪያው ቀን ጀምሮ የአሜሪካ ቀንደኛ ባላንጣና ተቀናቃኝ የሆኑትን ሀገራት ግንኙነቶች በሚመለከት ቡድናቸው ከወዲሁ እንዲዘጋጅ ለመርዳት እንደሆነ ተነግሯል። የማስታወሻው ሰነድ አራት ሰፊ ምክረ ሀሳቦችን ያካትታል። በአሜሪካ የመንግስት ተቋማ ት መካከል የውስጥ ደህንነት ልውውጥን ትብብር ማሻሻል ስለ ባላንጣዎቹ መረጃዎችን ለአጋሮች የማጋራቱን ሂደት ማፋጠኑን ይጨምራል። እንዲሁም የአሜሪካ መንግስት ማዕቀቦችና ሌሎች የኢኮኖሚ መሳሪያዎችን ውጤታማነት እንዲጨምሩ ማድረግ እና ባላንጣዎች የተሳተፉበት በአንድ ጊዜ የሚፈጠሩ የተለያዩ ቀውሶችን ለመቆጣጠር ዝግጁነትን ማጠናከር የሚሉት ይገኙበታል። ዩናይትድ ስቴትስ በአራቱ አገሮች መካከል ያለው ትብብር ለብዙ አመታት ሲያሳስባት ቆይቷል። በአገራቱ መካከል ያለው ትብብር እንደ ኤሮፓ አቆጣጠር በ2022 ሩሲያ ዩክሬንን ከወረረች በኋላ መፋጠኑ ተመልክተዋል። በመጨረሻም ሩሲያ ሶሪያ በአስቸኳይ እንድትረጋጋ ጥሪ አቀረበች፣ እስራኤልንም ወቅሳለች። ክሬምሊን ሶሪያ በአስቸኳይ ተረጋግታ ማየት የምትፈልግ መሆኑን አስታውቃለች። የእስራኤልን የአየር ጥቃት ማድረስና በጎላን ኮረብቶች ከጦር ነጻ ቀጠና መመስረቷን ተችታለች። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ዛሬ ረቡዕ ለጋዜጠኞች በሰጡት መግለጫ የአገሪቱ ሁኔታ በተቻለ መጠን በአስቸኳይ ተረጋግቶ ማየት እንፈልጋለን ብለዋል። ፔስኮቭ አክለውም የአየር ጥቃቶቹ በጎላን ኮረብቶች የተፈጸሙ ድርጊቶችና ከወታደራዊ እንቅስቃሴ ነጻ ቀጠና መከለሉ ቀድሞውንም ባልተረጋጋችው ሶሪያ ሁኔታውን ለማረጋጋት ብዙም አስተዋጽኦ አይኖረውም ሲሉ ተናግረዋል። የሞስኮ የረጅም ጊዜ አጋሯ ባሽር አልአሳድን ከአማጽያኑ ቅጽበታዊ ጥቃት ለመከላከል ያልቻለችው በዩክሬን ወደ ሶስት ዓመታት ለተጠጋ ጊዜ በምታካሄደው ጥቃት ምክንያት ሊሆን እንደሚችል የተነሳ ሲሆን አሁንም የዩክሬኑ ጦርነት ግንባር ቀደም ትኩረቷ ነው እንደሚቀጥል ሩሲያ አመልክታለች። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ዛሬ ለጋዜጠኞች በሰጡት ቃል ከአዲሱ የሶሪያ አመራር ጋር በሀገሪቱ ስላለው የሩሲያ ወታደራዊ መሰረተ ልማት የወደፊት እጣ መነጋገሯን እንደቀጠለች ተናግረዋል። በሶሪያ ያለውን ሁኔታ ከሚቆጣጠሩት ጋር ግንኙነት አለን። የጦር ሰፈሮቻችን እና ዲፕሎማሲያዊ ተልኳችን እዚያ ስላሉ ይህ መሆኑ አስፈላጊ ነው ብለዋል። ፔሽኮቭ በሱሪያ የሚገኙት ታርቱስ የባህር ኃይል የጦር ሰፈርና ሃሜሚም አውሮፕላን ማረፊያ ሩሲያ ከአገር ውጭ ያሏት ብቸኞቹ የጦር ሰፈሮች ሲሆኑ በመካከለኛው ምስራቅና በአፍሪካ በምታካሄዳቸው እንቅስቃሴዎች ቁልፍ ሚና የሚጫወቱ ናቸው። እንደ ኤሮፓ አቆጣጠር የ2015ቱ የሩሲያ ጣልቃ ገብነት የሶሪያን የእርስ በርስ ጦርነት አቅጣጫ ቀይሮታል። ቁጥር ስፍር ከሌላቸው አማጽ ኃይሎች ጋር ሲዋጋ የኖረውን የአሳድ መንግስት ሩሲያ የታደገችው መሆኑን በስፋት ይነገራል። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ለቀሪዎቹ የረቡዕ ምሽት ዝግጅቶቻችን ሀብታሙ ስዩም ይጠብቃችኋል። ደረጀ ደስታን ለዓለም ዜናዎቹ አመሰግናለሁ። በ19 በ25፣ እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርችዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡዕ ምሽት ስርጭታችን ነው እያዳመጣችሁ የምትገኙት። አድማጮቻችን፣ እንዲሁም ተመልካቾቻችን የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ ወይንም የጽሑፍ መልእክት ለመተው ለምትሹ ሌላ አማራጭ አለን። 202 205 9942 የዋሳፕ መስመራችንን ተጠቀሙ። አሁን ግን ወደ ዕለቱ አብይ ርዕስ ጉዳይ እንሻገር። በኦሮሚያ ክልል ሰሜን ሸዋ ዞን ስሎልታ ወረዳ ትናንት ጠዋት በኦሮሞ ነጻነት ሰራዊት ታጣቂዎች ተፈጽመዋል በተባለ ጥቃት የወረዳው ፖሊስ አዛዥና አንድ ፖሊስ መገደላቸውን የስሎልታ ወረዳ አስተዳዳሪ አቶ አበበ ወርቁ ለአሜሪካ ድምፅ ተናግረዋል። ሁለት ሌሎች ሰዎችም በታጣቂዎች መወሰዳቸውን ተናግረዋል። የኦሮሞ ነጻነት ሰራዊት ታጣቂዎች ግድያውን መፈጸማቸውን አምነዋል። ገልሞ ዳዊት ዝርዝር አለሁ ትላንት ታህሳስ 1 ቀን 2017 ዓ ም በኦሮሚያ ክልል ሰሜን ሸዋ ዞን ሱሉልታ ወረዳ የኦሮሞ ነጻነት ሰራዊት ታጣቂዎች በፈጸሙት ጥቃት የወረዳውን ፖሊስ አዛዥ ኮማንደር ለገሴ ስዩምንና አንድ ሌላ ፖሊስ መገደላቸውን የወረዳው አስተዳዳሪ አቶ አበበ ወርቁ ተናግረዋል። ይህ የተከሰተው በአካባቢው ሰላም ለማውረድ ሲንቀሳቀሱ በነበሩበት ወቅት ነው። መንግስት ሰላም ለማውረድ ከፍተኛ ጥረት እያደረገ ነው። ይህን የማይወዱ አካላት በአካባቢው አሉ። እነዚህ ኃይሎች በፈጸሙት ጥቃት ሁለት ሰዎች ተገድለዋል። የተገደሉት አንደኛው የፖሊስ አባል ሲሆኑ ሌላኛው ደግሞ የወረዳው ፖሊስ አዛዥ ናቸው። ይህ የኦሮሞ ነጻነት ሰራዊት ታጣቂዎች ግድያውን መፈጸማቸውን አምነዋል። ነዋሪነታቸውን በኖርዌይ ያደረጉትና የኦሮሞ ነጻነት ሰራዊት አዛዥ አማካሪ መሆናቸውን የሚናገሩት አቶ እጅረኛ ጉደታ ታጣቂዎቹ ግድያውን መፈጸማቸውን ለአሜሪካ ድምፅ ተናግረዋል። gartee waraana bilisummaa oromoo harka kennachiisna jedhanii gara sana bobba'anii. የኦሮሞ ነጻነት ሰራዊት አባላትን እጅ እናሰጣለን ብለው ወደ ቦታው ተሰማርተው የነበሩ ኃይሎች ነበሩ። ይህኔ የእኛ ኃይል በቦታው ሲያገኛቸው የተኩስ ልውውጦች ነበሩ። በዚህ ወቅት የፖሊስ አዛዥ፣ የብልጽግና ፓርቲ ባለስልጣንና የጸጥታ ኃይሎች እንደነበሩ ሰምተናል። እውነት ነው በጥቃቱም ሁለት ሰዎች መቁሰላቸውን እና ሌሎች ሁለት ሰዎችም በታጣቂዎቹ መታገታቸውን የወረዳው አስተዳዳሪ አቶ አበበ ወርቁ አክለው አስረድተዋል። ሁን ለመመዳኒ ጡረኔ ጠኔ ዘማ ለጋሪ በቀን ጅረኒ ዳይጨዳ ወላናማ ቢሩ ሞቶ ለመስ ቁጠኒ ኮንኮራሲዛ ሁለት ሰዎች በጥቃቱ ቆስለዋል። ሁለቱ ደግሞ ታግተው ተወስደዋል። ከታገቱት አንደኛው አሽከርካሪው ሲሆን ሁለተኛው ደግሞ የፖሊስ አባል ነው። ጥቃቱ በወረዳችን በለዳ በቃ በተባለ ቀበሌ ነው የተፈጸመው። በቀበሌው በሚገኝ ደን አጠገብ በተሽከርካሪ እያለፉ ነው ጥቃቱ በእነዚህ ታጣቂዎች የደረሰባቸው። የታጣቂዎቹ ቃል አቀባይ አቶ ጅሬኛ ጉደታ ከጥቃቱ በኋላ ሰዎች ታግተው ስለመወሰዳቸው የተማረኩ ናቸው በማለት አረጋግጠዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ። በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው። ቀደም ብሎ ገልሞ ያስደመጠን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ቀጣዩም ዘገባ በአዲስ አበባ ይቆየናል። ከአስራ ሶስት ዓመታት በፊት በሀገራቸው የተቀሰቀሰውን ጦርነት ሸሽተው በተለያዩ ጊዜያት ወደ ኢትዮጵያ የተሰደዱ ሶሪያውያን የፕሬዝደንት በሽር አልአሳድ መንግስት በመውደቁ ደስተኛ መሆናቸውን ገልጸዋል። በአዲስ አበባ ከሚኖሩ ስደተኞች አንዳንዶቹ ለአሜሪካ ድምፅ በሰጡት አስተያየት ሀገራችን ሰላም ከሆነች በአጭር ጊዜ ውስጥ መመለስ መመለስ እንፈልጋለን ብለዋል። ሆኖም ከአሁኑ መታየት ጀምረዋል ያሉት የውጭ ኃይሎች ጣልቃ ገብነት ዳግም እንዳሳሰባቸው ይገልጻሉ። የዚህን ጉዳይ ዝርዝር ደግሞ ገብረ ሚካኤል ገብረ መድን ያስደምጠናል። ላለፉት 13 ዓመታት በሶሪያ በተካሄደው የእርስ በርስ ጦርነት ምክንያት ሀገራቸውን ጥለው ከተሰደዱት ሶሪያውያን መካከል የተወሰኑት በኢትዮጵያ ይኖራሉ። በተለይም በመዲናዋ አዲስ አበባ የሚኖሩት የሶሪያ ስደተኞች አንዳንዶቹ ምግብ ቤት ከፍተው፣ ሌሎቹ ደግሞ በጥቃቅን የንግድ ሥራዎች ተሰማርተው እንዲሁም በልመና ኑሯቸውን ይገፋሉ። ከነዚህ መካከል አንዱ የሆነው ሂክማት መሐመድ ለአሜሪካ ድምፅ በሰጠው ቃለ መጠይቅ በሀገሩ በተቀሰቀሰው ጦርነት የተነሳ መጀመሪያ ወደ ሱዳን ከዛም ወደ ኢትዮጵያ መሰደዱን ተናግረዋል። ኢትዮጵያ ውስጥ አራት ዓመት መቆየቱን የገለጸው ሒክማት በአዲስ አበባ ጎዳናዎች እንደ ሽቶና ዕጣን ያሉ ሸቀጦችን በመሸጥ እንደሚተዳደርም ተናግረዋል። ህክማት ሶሪያን ለአራት ዓመታት የመሩት የፕሬዚደንት በሽር አልአሳድ መወገድ እንዳስደሰተው ገልጾ የወደፊት ምኞቱን እንዲህ በማለት ተናግረዋል። ምኞቴ ወደ አገር ተመልሼ እንደ በፊቱና ከዛም በላይ የሆነ ደስተኛ ሕይወት መምራት ነው። ገንዘብ ቢኖረኝ ዛሬውኑ ወደ አገሬ ብመለስ ደስ ይለኝ ነበር። ግን ደግሞ ገንዘብ የለንም፣ በምን እንሳፈራለን? ሌላኛው አስተያየት ሰጪ ዩሱፍ ዑስማን በሶሪያ ቤትም ንብረትም ነበረን ይላል። ጦርነቱ ሲቀሰቀስ ግን የነበረንን ሁሉንም ነገር ጥለን ወደ ሱዳን ተሰደድን በማለት ገልጿል። ከሱዳን ደግሞ ወደ ኢትዮጵያ ገብቶ በአዲስ አበባ ለአምስት ዓመታት መኖሩን ጠቅሷል። አሁን የበሽር አልአሳድ መንግሥት ስለወደቀ ወደ ሀገሬ መመለስ እፈልጋለሁ በማለትም ይናገራል። አሳዱ በ ወደ ሩሲያ ወጥተ እነ ልጁ ምናም ሁሉም ወጥተው ትንሽ ከአንድ ወር ውለት ወር እንሻላህ ወደ ሀገራችሁ ይመለሳለ እንሻላህ። አሁን ትንሽ ምናም ረብሻ አለ። አሁን ቦሊስ የለም ምናም ከሶሪያ ሀገር ብቻ ቦሊስ የለውም። በሀገሩ ሶሪያ አዲስ ሕይወት የመጀመር ምኞት እንዳለውም ይገልጻል። ይህ ልጁ ይማራ እዚ ምንም አልተማረም እዚህ ከወጣ ከአስራ አራት ዓመት ምንም አንድ ትምህርት ቤት አልገባውም። ፈለግ ሳን ልጅ ይገባል ወደ ትምህርት ቤት ፈለግ ሰላም ወደ ሀገራችሁ። ወደ አገራችሁም ዛጋ ቤት አለኝ ቤት አለኝ ንክረ ወደ ቤት ወንሂዱ። ሶሪያውያኑ ስደተኞች በሰጡን አስተያየት በበሽር አልአሳድ መንግስት መገርሰስ ደስተኞች መሆናቸውን ገልጸው የወደፊቱ ሁኔታ ደግሞ አሳስቦናል ይላሉ። ሕክማት መሐመድ የተባለው አስተያየት ሰጪ በሶሪያ ከአሁኑ ጀምሯል ያለው የውጭ ኃይሎች ጣልቃ ገብነት እንዳስጨነቀው ተናግረዋል። አይ የአሳድ መሄድ እንዳለ ሆኖ እስራኤል ደግሞ በአሁኑ ጊዜ ወደ ሶሪያ ገብታ ጥቃት እየፈጸመች ነው ያለችው። በዚህም ሌላ ግጭት ይፈጠራል። ትናንትና እና ዛሬ በተለያዩ የሶሪያ አካባቢዎች ጥቃት ስትፈጽም ነበር። ይህ ያሳስበናል። በሶሪያ የተቀሰቀሰውን ጦርነት ተከትሎ ባለፉት 13 ዓመታት 741 ሶሪያውያን ወደ ኢትዮጵያ መግባታቸውን የተባበሩት መንግሥታት የስደተኞች ጉዳይ ከፍተኛ ኮሚሽነር በምሕፃሩ ዩኤንኤችሲአር አመልክቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ገብረ ሚካኤል ለቀደመው ዘገባ አመሰግናለሁ። ቀጣዩ ዘገባም በአዲስ አበባ ይቆይናል። ከተሰጣቸው ፍቃድ ውጭ ተንቀሳቅሰዋል በሚል ታግዶ የነበሩ በሰብአዊ መብት ጥበቃ ዙሪያ የሚሰሩ ድርጅቶች ዛሬ እገዳቸው ተነስተዋል። በኢትዮጵያ ሲቪል ማህበረሰቦች ድርጅት ባለሥልጣን በህዳር ወር ውስጥ በቀናት ልዩነት እግዳ ተጥሎባቸው የነበሩ የመብቶችና ዲሞክራሲያዊ እድገት ማዕከል ካርድ የህግ ባለሙያዎች ለሰብአዊ መብቶችና ሰብአዊ ለሰብአዊ መብቶች በኢትዮጵያ የተባሉ ድርጅቶች ናቸው እገዳ ተጥሎባቸው የነበሩት። በዚህ ጉዳይ ላይ ኬኔዲ አባተ ቀጣዩን ዘገባ አሰናድተዋል። አቶ አማሃ መኮንን የህግ ባለሙያዎች ለሰብአዊ መብቶች ዋና ዲሬክተር ለቃለ መጠይቁ ፈቃደኛ ስለሆኑ በጣም አመሰግናለሁ። እንግዲህ በኢትዮጵያ ሲቪል ማህበረሰብ ድርጅቶች ባለስልጣን ተጥሎባቸው የነበረው እግድ ስለ መነሳቱ የሚገልጹ መረጃዎች ደርሰውናል እና ሊያረጋግጡልን ይችላሉ? እንደሚታወቀው ያው እንግዲህ ኤጀንሲው ባለስልጣኑ ማለት ነው፣ ፖለቲካ ገለልተኛነት አላሳያችሁም የሀገርን ጥቅም የሚጎዳ መሰማራችሁ ተረጋግቷል፣ በሚል እግድ ጥሎ ብን እንደነበረ ይታወቃል። የስራ እንቅስቃሴ ምን እንዳናረግ፣ የፋይናንስ እንቅስቃሴም እንዳናረግ እግድ ጥሎ ብን ቆይቷል። ያ ጉዳይ ይስተካከል ያው በመነጋገር በመግባባት እናደረገው ይመረጣል በሚል ከኤጀንሲው ባለስልጣኖች ጋር ተነጋግረናል። እንግዲህ የፈጀውን ጊዜ ፈጅቶ ዛሬ ላይ ያው እገዳው የተነሳ መሆኑን የሚገልጽ ደብዳቤ ደርሶናል። ከዚሁ ጎን ለጎን ደግሞ ማስጠንቀቂያ ገለልተኛነት የላችሁም ከመንግስት ጋር ፕሮጀክት ተፈራርማችሁ አልሰራችሁም የሚሉ ነጥቦች የተካተቱበት ማስጠንቀቂያ በእኛ ደርሶናል እዚህ ላይ ነው ያለ ነው የሶስቱም ድርጅቶች ነው እግዱ የተነሳው በእኛ በኩል እርግጠኛ ነን ያው ሁለቱም ድርጅቶችም እግዶች እግድ መነሳቱን ማስጠንቀቂያም እነሱ ጋር መድረቱን አውቃለሁ ስለዚህ አሁን የተዘጉት አካውንቶቻችሁ ተከፍተው ለሰራተኞቻችሁ ደሞዝ መክፈል እና ስራችሁን መቀጠል ይችላችኋል ማለት ነው? እውነት ነው። እሱን እንግዲህ ዛሬ ነው እንግዲህ እነዚህ ይህ ውሳኔ የደረሰን። ስለዚህ በተለይ እግዱ የተነሳበትም በተለይ ለባንክ እግዱ ማንሻ ደብዳቤ ዛሬ ለባንኩ ዋና መስሪያ ቤት ነው የተጻፈው፣ እዛ ደርሷል። ባንኩ ዋና መስሪያ ቤት ደግሞ እንግዲህ ባለው አሰራር የኛ አካውንቶች ላሉበት ቅርንጫፎች ደብዳቤ ይጽፋል ማለት ነው። ከነገ ጀምሮ ፋይናንሳችን ማንቀሳቀስ እንጀምራለን። ስራዎቻችንን ግን ያው ምናልባት አንዳንድ ፕሮግራሞቻችንን እንደገና መቀለስ ሊኖርብን ይችላል። እቅዶቻችንን ማለት ነው፣ ከታይም አንጻር ከጊዜ አንጻር እንደገና መቀለስ ሊኖርብን ይችላል። ያንን ከነገ ጀምሮ ማድረግ የምንችልበት ሁኔታ ተፈጥሯል ማለት ነው። እሺ፣ እጅግ በጣም አመሰግናለሁ። አመሰግናለሁ እኔም ኬኔዲን ለቀደመው ቃለ ምልልስ በእጅጉ አመሰግናለሁ። ኬኔዲ ያነጋግራቸው ታግደው ከነበሩ ድርጅቶች መካከል አንዱ የሆነው የሕግ ባለሙያዎች ለሰብአዊ መብቶች ዋና ዳይሬክተር የሆኑትን አቶ አምሃ መኮንንን ነው። ቀጣዩ ዘገባ ወደ ሶማሊያ ይወስድናል። በሶማሊያ ፌዴራል መንግስትና በጁባላንድ የክልል አስተዳደር መካከል ለሳምንታት የቆየው የፖለቲካ ልዩነትና ውጥረት ተባብሰዋል። በደቡብ ሶማሊያም ግጭት መቀስቀሱ ተሰምተዋል። የአፍሪካ ቀንድ ዘጋቢ ሃሩን ማሩፍ በዚህ ደረጃ ያደረሰንን ዘገባ ስመኝሽ የቆይ እንደሚከተለው ታስደምጠናለች። በሶማሊያ ፌዴራል መንግስትና በጁባላንድ ክልል አስተዳደር መካከል ግጭቱ የተካሄደው በቅርቡ የፌዴራል ኃይሎች በተሰማሩባት ራስ ካምቦኒ የተሰኘች ከተማ ነው። ሁለቱም ወገኖች ግጭቱን በመቀስቀስ እርስ በርስ የተወነጃጀሉ ሲሆን ምን ያክል ጉዳት እንደደረሰ እስካሁን በውል አልታወቀም። በሁለቱ ወገኖች መካከል ውዝግቡ የተቀሰቀሰው በቅርቡ በጁባላንድ የተደረገውን ፕሬዝዳንታዊ ምርጫ ተከትሎ ሲሆን የፌዴራል መንግስቱ ህገ ወጥ ነው በማለት ውድቅ አድርጎታል። በፌዴራሉ አመራርና በክልሉ አስተዳዳሪዎች መካከል እየተካረረ የሄደው የፖለቲካ ውዝግብ ተባብሶ ረቡዕ ዕለት በፌዴራል መንግስቱ ወታደሮችና በጁባላንድ ኃይሎች መካከል ከፍተኛ ውጊያ መካሄዱም ተገልጿል። በአካባቢው የስልክ መስመር በመቋረጡ ዝርዝር መረጃ ማግኘት ባይቻልም በጁባላንድ የሚገኙ የጸጥታ ኃይሎች የመጀመሪያውን ጥቃት የፈጸሙት የፌዴራል ኃይሎች ናቸው በማለት ይከሳሉ። ኤደን አህመድ ሀጂ የጁባላንድ ምክትል የደህንነት ሚኒስትር ናቸው። ከሞቃዲሾ ወደ ራስ ከምቦኒ የመጡት የፌዴራል ኃይሎች በጁባላንድ ኃይሎች ላይ ጥቃት ፈጽመዋል። ጥቃቱ የጀመረው በድሮን ሲሆን፣ ውጊያው እየተካሄደ ያለው ከከተማው ወጣ ብሎ ነው። ግጭቱ ተስፋፍቶ አሁንም እንደቀጠለ ነው። የመንግስቱ ኃይሎች አንድ ክፍል እጁን ሰጥቷል። ጁባላንድ በርካታ የፌዴራል መንግስት ወታደሮች እጃቸውን መስጠታቸውን የምትገልጽ ሲሆን የክልሉ ባለስልጣናትም የፌዴራል ኃይሎች የሚጠቀሟቸውን ሰው አልባ አውሮፕላኖች የሰጡ ሀገራትን ስም ዝርዝር ይፋ እናደርጋለን ብለዋል። ደረ ወይ ወላላ ኣሃ ዲፋ የሁለቱም ወገኖች ወታደሮች በአንድ የመከላከያ ኃይል ውስጥ የሚገኙ ወንድማማቾች ሆነው ሳለ ዛሬ እርስ በእርስ መተኳኩሳቸው በጣም ያሳዝናል። በጣም ነው ያዘንኩት። የሶማሊያ ፌዴራል መንግስት ኃላፊነት ነው። የሶማሊያን ደህንነት ለመጠበቅ የሚያገለግሉ ጦር መሳሪያዎችና ተሽከርካሪዎች በዚህ መልኩ በህዝብ ላይ ለጥቅም መዋላቸው የሚያሳዝን ነገር ነው። የሶማሊያ ፌዴራል መንግስት መከላከያ ሚኒስትር በበኩሉ ያልተጠበቀ ጥቃት ሲል የገለጸውን ጥቃት በፌዴራል ወታደሮች ቁጥጥር ስር በሚገኘው ስፍራና ለሰራዊቱ ድጋፍ የሚሰጡ የአካባቢው ሰራተኞች ላይ በማድረስ የጁባላንድ ኃይሎችን ከሷል። ሚኒስቴር መስሪያ ቤቱ ባወጣው መግለጫም የፌዴራል ኃይሎች በአካባቢው የሰፈሩት የአፍሪካ ህብረት ኃይሎች በቅርቡ የለቀቁትን ወታደራዊ ካምፕ ለመረከብና በአልሻባብ ላይ የጸረ ሽብር ዘመቻዎች ለማዘጋጀት መሆኑን ገልጿል። ሆኖም ሁለቱም ወገኖች የሚያቀርቧቸውን ክሶችም ሆነ ውጊያው በምን ያክል መጠን እየተካሄደ መሆኑን በገለልተኛ አካል ማረጋገጥ አልተቻለም። የሶማሊያ መንግስት በቅርቡ በመቶዎች የሚቆጠሩ ወታደሮችን ራስ ካምቦኒ ከተማ ውስጥ ያሰፈረ ሲሆን ጁባላንድ ድርጊቱ የክልሉን ደህንነትና አስተዳደር ለማዳከም የተደረገ ነው ብሏል። የፌዴራል ባለስልጣናቱ ግን ወታደሮቹ የሰፈሩት ከአፍሪካ ህብረት መውጣት ጋር ተያይዞ በቦታው የነበሩት የኬንያ ኃይሎች ስፍራውን በመልቀቃቸው ነው ሲል ይከራከራል። ጁባላንድ በራስ ካምቦኒ ከተማ የስልክ አገልግሎቶችን ያቋረጠች ሲሆን የጸጥታ አካላትንም በአካባቢው አሰማርታለች። የሶማሊያ ፕሬዚዳንት ሐሰን ሼክ ሞሐመድን ስልጣንን ያላግባብ በመጠቀም የምትከሰውና የፌዴራል መንግስቱ ህገ መንግስቱን ጥሷል የምትለው ጁባላንድ ከፌዴራል መንግስቱ ጋር ያላትን ግንኙነት ማቋረጧን ህዳር 19 2017 ዓ ም አስታውቃለች። ፓርላማው ያሳለፈውን ህገ መንግስታዊ ማሻሻያም እንደማትቀበል ገልጻለች። አንድ ቀን ቀደም ብሎ ሞቃዲሾ የሚገኝ ፍርድ ቤት አህመድ ማዶቤ በሚል ስያሜ የሚታወቁትን የጁባላንድ መሪ አህመድ መሐመድ ኢስላም በሀገር ክህደትና የሀገር ምስጢርን ለውጭ ሀገር በማጋራት ህገ መንግስትን የሚጻረር ድርጊት ፈጽመዋል በማለት የእስር ትዕዛዝ አውጥቶባቸዋል። ውዝግቡ የተቀሰቀሰው አህመድ ማዶቤ በጥቅምት ወር በሞቃዲሾ ከተካሄደው ብሔራዊ የምክክር ምክር ቤት ስብሰባ አቋርጠው ከወጡና በህዳር ወር ምርጫ በማካሄድ የክልሉ ፕሬዝዳንት ሆነው በድጋሚ ከተመረጡ በኋላ ነው። ክልሉ ቀጥተኛ ምርጫ ማካሄዱን የተቃወመው የፌዴራል መንግስት ሂደቱን ውድቅ አድርጓል። በወቅቱ የፌዴራል መንግስት እና አንዳንድ የክልል አመራሮች የአካባቢ ምርጫዎችን በሰኔ ወር የክልል ፓርላማና ፕሬዝዳንታዊ ምርጫዎችን ደግሞ በመስከረም 2018 ዓ ም ለማካሄድ ተስማምተው ነበር። ጁባላንድ ግን ይህን ስምምነት አልተቀበለችውም። በሃሩን ማሩፍ ለተጠናቀረው ዘገባ ስመኝሽ ቆየ፣ ዋሽንግተን ዲሲ። ስመኝሽ ቆየን ለቀደመው ዘገባ አመሰግናለሁ። ወዳለንበቱ ዩናይትድ ስቴትስ ወደሚመልሰን ሌላ ዘገባ እናቀናለን። አማጽያን ፕሬዚደንት ባሻር አልአሳድን ከስልጣን ማስወገዳቸውን ተከትለው ዶናልድ ትራምፕ በሶሪያ ጣልቃ የመግባት ፍላጎት እንደሌላቸው ፍንጭ አሳይተዋል። ይሁን እንጂ የአሜሪካ ድምፅ የዋይት ሀውስ ቢሮ ኃላፊ ፓትሲ ውድክስዋራ በዘገባዋ እንዳመላከተችው ተመራጩ ፕሬዚደንት የእስራኤልን ደህንነት ማስጠበቅ፣ ኢራንን ማግለል እንዲሁም ከሩሲያ ቱርክና ሌሎች ሀገራት የሚኖራትን ግንኙነት ጨምሮ ዩናይትድ ስቴትስ ካሏት ግቦች ጋር ማጣጣም ሊያስፈልጋችሁ ይችላል። ዝርዝሩን አሉላ ከበደ እንደሚከተለው አቀናብሮታል። ሶሪያውያን ወደ ሞስኮ የሸሹት የፕሬዚዳንት ባሻር አልአሳድ ከስልጣን መወገድ ያሳደረባቸውን ደስታ መግለጻቸውን ቀጥለዋል። ይሁን እንጂ በአካባቢው ያሉ ኃይሎች በበኩላቸው የአገሪቱ የወደፊት እጣ ገና ባልጠራበት ጥቅሞቻቸውን ለማስጠበቅ በመራወጥ ላይ ናቸው። በደቡብ እስራኤል በኢራን ይደገፍ ከነበረው ጦር የተረፈውን ኃይል ለማዳከም የአየር ጥቃት ይዛለች። በሰሜኑ ደግሞ በቱርክ የሚደገፉት አማጽያን አካባቢውን በመቆጣጠራቸው ሱሪያውያን ኩርዶች ቀያቸውን ጥለው እንዲሸሹ አድርጓል። በሌላ በኩል የዩናይት ስቴትሱ ፕሬዚዳንት ጆ ባይደን በሶሪያ በሚገኙ የአይሲሲ ይዞታዎች ላይ የተነጣጠሩ የአየር ጥቃቶችን እንዲፈጸሙ በፍጥነት ተንቀሳቅሰዋል። ዩናይትድ ስቴትስ በሶሪያ ከሚገኙ አጋሮቿና ባለድርሻ አካላት ጋር በመሆን ሊከተሉ የሚችሉ አደጋዎችን ለመቆጣጠር የሚያስችላቸውን ዕድል እንዲጠቀሙበት መርዳቷን ትቀጥላለች ነበር ያሉት። በአንጻሩ ተመራጩ ፕሬዚዳንት ዶናልድ ትራምፕ በበኩላቸው ይበልጡኑ እጃቸውን የማያስገቡበት መንገድ እንደሚመርጡ ፍንጭ አሳይተዋል። በእርግጥ ዓለም አሁን ትንሽ አበድ እያለች ይመስላል ነው ያሉት ትራምፕ። አሳድን ከሥልጣን ያስወገደው አማጺ ሀያት ታህሪር አልሻም በዩናይት ስቴትስ በአሸባሪነት የተፈረጀ ቡድን ነው። ይሁን እንጂ ትራምፕ ዩናይትድ ስቴትስ ከሶሪያው ግጭት መራቋን ነው የሚፈልጉት ይህ እኛን የሚመለከት ጦርነት አይደለም ሲሉም በማኅበራዊ ሚዲያ ገጻቸው ላይ አስፍረዋል ትራምፕ የደህንነት መስሪያ ቤታቸው ኃላፊ እንዲሆን የመረጧቸው ቱልሲ ጋባርድም በዚህ ሐሳብ ይስማማሉ ደጋግመው እንደተናገሩት ጦርነቶችን ለማስቆም ሰላምን በጥንካሬ ለማረጋገጥና የብሔራዊ ደህንነት ጥቅሞቻችንን የአሜሪካ ሕዝብ ደህንነትና ነጻነትን ለማስቀደም ሙሉ ቁርጠኛ ናቸው። ይሁን እንጂ የአሳድ መሰናበት ተከትሎ ትራምፕ በሚሆነው ጣልቃ ለመግባት የሚመርጠውን አቋማቸውን እንደ እስራኤልና ዮርዳኖስ ያሉ አጋሮቻቸውን ደህንነት ለማስጠበቅና እንደ እስላማዊ መንግስት ያሉ አሸባሪ ቡድኖች ዳግም እንዳያንሰራሩ ለማድረግ ዩናይትድ ስቴትስ ካሏት ግቦች ጋር ማመጣጠን ወይም ማጣጣም ያስፈልግ ይሆናል። ክሪስቶፈር ኦሊሪ በሶፋን ግሩፕ በተባለው ዓለም አቀፍ የደህንነትና የጸጥታ ኃይሎች አማካሪ ድርጅት የጸረ ሽብር ጉዳዮች አዋቂ ናቸው። ሌላ ማንም ሊሰራው የሚችል በሌለበት ስፍራ የኬሚካል የጦር መሳሪያዎች ከሌሎች እጅ ሊገቡ የሚችሉበትን እድል መቀነስ፣ እንዲሁም የሚያስተዳድረው አካል በሌለው ወይም መንግስት በከሸፈባቸው አካባቢዎች የሚንቀሳቀሱ አሸባሪ ቡድኖችን አቅም ማዳከም ብልሃት ያዘለ እርምጃ ይመስለኛል። ፕሬዚዳንት ትራምፕም ማድረግ የሚቀጥሉት ይህ ሊሆን ይችላል ብዬ አስባለሁ ነበር ያሉት። ትራምፕ በመጀመሪያው የስልጣን ዘመናቸው የኬሚካል ጦር መሳሪያ በተጠቀመው የአሳድ መንግስት ላይ የአየር ድብደባ ትዕዛዝ ሰጥተው ነበር። ይሁን እንጂ በአመዛኙ እስላማዊውን ጽንፈኛ ቡድን አይሲስን ድል መመንሳቱ ጥረት ላይ ነበር ማትኮር የመረጡት። እንደ አውሮፓውያን የዘመን አቆጣጠር በ2019 የነዳጅ ማመንጫ አካባቢዎችን የሚጠብቁ በጥቂት መቶዎች የሚቆጠሩ የዩናይት ስቴትስ ወታደሮች እንዲቀሩ በማድረግ የቀረው የአሜሪካ ጦር ሶሪያ ለቆ እንዲወጣ አዘዙ። በጊዜውም የዩናይት ስቴትስን አጋሮች ትተወጡ በሚል ተነቅፈው ነበር። የዩናይት ስቴትስ ጦር ሶሪያ ለቆ መውጣትን ተከትሎም ቱርክ ከአሜሪካ ወታደሮች ጎን ተሰልፈው በሶሪያ የነበረውን እስላማዊ ጽንፈኛ ቡድን አይሲስን ለማጥፋት ሲዋጉ በነበሩ የኩርድ ኃይሎች ላይ ጥቃት ከፈተች። ትራምፕ በአሁኑ አስተያየታቸው በጥቅስ ነው፣ ጉዳዩ በራሱ ይቀጥል፣ ጣልቃ መግባት አያስፈልግም ብለዋል። ይሁንና እንዲጠበቁ የሚያስፈልጉ በርካታ ዩናይት ስቴትስ ጥቅሞች ባሉበት ክልል ምንም ሳያደርጉ መቀመጥ እንደ ሀሳቡ የሚቀል ላይሆን ይችላል። ያዳመጣችሁ ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው። የመጀመሪያው ምዕራፍ ስርጭታችንን አጠናቀን ወደ ሁለተኛው የምንሻገርበት ሰዓት ላይ ደርሰናል። የሁለተኛው አጋማሽ የመጀመሪያ ቅንብራችን ሴቶችና ቤተሰብ ነው። የዛሬው ሴቶችና ቤተሰብ መሰናዶአችን የልጆች መጽሐፍ ያሳተሙትን እናትና ልጅ አስተዋውቀናል። በውጭ ሀገራት የተወለዱ ልጆች በሚኖሩባት ሀገር ውስጥ በሳይንሱ ዘርፍ እንዲሳተፉና ውክልና እንዲኖራቸው ሁለት የልጆች መጽሐፍ ጽፈዋል። ጸሐፊዋ ነዋሪነታቸውን በቨርጂኒያ ግዛት ያደረጉት የሳይንስና ቴክኖሎጂ ባለሙያዋ የኔነ ሸዋነ ሲሆኑ የ13 ዓመት ልጃቸውም ከሌላ ተባባሪ ጸሐፊ ጋር በመሆን የልጆች መጽሐፍ አሳትመዋል። ኤደን ገርመው ለዛሬ ሴቶችና ቤተሰብ ፕሮግራም እናትና ልጅን አነጋግራ ተከታዩን ልካልናለች። በዩናይትድ ስቴትስና በተለያዩ ውጭ ሀገራት የተወለዱና የሚያድጉ የኢትዮጵያውያንና ትውልድ የኢትዮጵያውያን ልጆች በሚኖሩበት ሀገር ውስጥ ብዙውን ጊዜ ወላጆቻቸው የመጡበት ማህበረሰብ በተለያዩ ዘርፎች ሲወከል እንደማያዩና ይህም ለማንነት ቀውስ ሊያጋልጣቸው እንደሚችል የስነልቦና ባለሙያዎች ይናገራሉ። በቨርጂኒያ ግዛት የሚኖሩት የሳይንስና ቴክኖሎጂ ባለሙያዋ የኔነ ሸዋነ ኢትዮጵያውያን ልጆች በሳይንሱ ዘርፍ እንዲሳተፉና ውክልና እንዲኖራቸው ያስችላቸዋል ያሉትን ሁለት መጽሐፍት ተጽፈዋል። የ13 ዓመቱ ልጃቸው ጆሹዋ የውዩም አዎ ትችያለሽ ወይም ትችላለህ የስ ዩካን የሚል መጽሐፍ ሰፊ ልብ ትልቅ ህልም ኦፕን ሃርትስ ቢግ ድሪምስ ብለው ባቋቋሙ ድርጅት ብዙ የህጻናት መጽሐፍት በመጻፍና በማሳተም ከሚታወቁት አሜሪካዊቷ ኤሊኖር አንጀሊተስ ጋር በመተባበር ጽፏል። ዋ ሸዋ የቅርጫት ኳስ በሚጫወትበት ወቅት ዊልቸር የሚጠቀሙ አካል ጉዳተኛ ተማሪዎች ከስፖርታዊ ጨዋታ ርቀው በተመለከታቸው ጊዜ ያሰበውን መነሻ አድርጎ መጽሐፉን ማዘጋጀቱን ይናገራል። ቅርጫት ኳስ መጫወት በጣም እወዳለሁ። በመጫወትበት ወቅት በጣም ስለሚያስደስተኝ ያንን ደስታ ለራሴ ብቻ ሳይሆን ለሌሎችም ማጋራት እሻለሁ። ሌሎች ልጆችም ይህንን አይነት ደስታ እንዲሰማቸው እፈልጋለሁ። ነገር ግን አንዳንድ ጊዜ በተሽከርካሪ ወንበሮች ላይ ያሉ ልጆች አካል ጉዳተኛ ስለሆኑ አሊያም ሌላ አይነት እክል ስላለባቸው ቅርጫት ኳስ መጫወት እንደማይችሉ ሲሰማቸው ተመልክቻለሁ። እኔ ደግሞ የተሽከርካሪ ወንበሮች ላይ የቅርጫት ኳስ ጨዋታን አይቻለውና ይሄ ስለ ሁኔታው እንድጽፍ አነሳስቶኛል። ስለዚህ መጽሐፉን ስጽፍ አካል ጉዳተኛም ብትሆኑ ትልቅ ቦታ ልትደርሱ ትችላላችሁ ማለት ፈልጌ ነው። ምክንያቱም የተሽከርካሪ ወንበር ላይ ስፖርቶች በኦሎምፒክ ውስጥም አሉ። የአካል ጉዳተኛ ቢሆኑም እዚያ ደረጃ ላይ መድረስ ይችላሉ። ጆሹዋ መጽሐፍ በአማርኛና እንግሊዝኛ ከመጽሐፉ በተጨማሪም በጀርመንኛ እና በሌሎች የውጭ ሀገራት ቋንቋዎች መተርጎሙን የቴክኖሎጂና የኬሚስትሪ ባለሙያ የሆኑት እናቱ የኔነሽ ይናገራሉ። በግላቸው ለንባብ ስላበቋቸው ሁለት ስራዎች አጋርተውናል። መጽሐፎቹ የታይትላቸው የመጀመሪያው ኪድ ኬሚስት የሚል ነው። ይሄ ነው። ሁለተኛው መጽሐፍ ደግሞ ማይ ማዘርስ ነክለስ፣ ይሄኛው የእናቴ ሀብል ማለት ነው። ሁለቱን መጽሐፎች የመጀመሪያው ከአራት አመት እስከ አስር አመት ድረስ ይሆናል በኪድ ኬምስ። ሁለተኛው ደግሞ ከአራት አመት እስከ አስራ ሶስት እስከ አስራ አራት ዓመትም ድረስ ይሆናል። ለምንድን ነው እንደዛ ብዬ ያልኩትኝ? አንዳንድ ጊዜ የሳይንስ ኮንሰፕቶች ወይም ደግሞ ሳይንስ ስለ ሳይንስ ለጋ እድሜያችን እንሰማቸዋለን እንጂ በጣም ላንረዳቸው እንችላለን እና የቆየ ሲመጣ ነው የሚገለጽልን እና እኔ በጣም አስታውሳለሁ። አሁን ይሄ የማይማዘርስ ነክለስ የእናቴ ሀብል የሚለውን እሱ ላይ ስለ ጎልድ ካራት ነው የሚያወራው እና ስለ ጎልድ ካራት በአማርኛ የሚባለው ማለት ነው ምን ያህል የወርቅ ብዛት አለው ወይም መጠን አለው። በአንድ በወርቅ ማዕድን ውስጥ ንጹሕ የሆነ ወርቁ ምን ያህል ነው ማለት ነው። እኔ አራት ኪሎ አዲስ አበባ ዩኒቨርሲቲ እስከምጨርስ ድረስ ስለ ካይራት ብዙም አዌር አልነበርኩኝ። የሚገርምሽ ነገርና የመጀመሪያ የስራ ኢንተርቪው ላይ ነው በደንብ አዌር ሆኜ ስለ ካይራት ስጠየቅ፣ በኋላ እንደውም ነው ሪሰርች አድርጌ አንብቤ የመለስኩትኝ። እና አንዳንድ ጊዜ የትንንሽ ልጆች መጽሐፍ ይመስላል እንጂ ለትልልቆች ራሱ ሲያነቡት የሆነ ነገር ሪሌት ያደረግላቸዋል ወይም ደግሞ ግልጽ ያደረግላቸዋል ማለት ነውና የኔንሽ፣ በተለይም በውጭ ሀገር ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የሚወለዱ ልጆች በመጽሐፍትና በተለያዩ የጥበብ ስራዎች ውስጥ እነርሱን የሚመስሉ ሰዎችና ገጸ ባህርያትን ማየታቸው በማህበረሰብ ውስጥ ለሚኖራቸው የተካታችነት ስሜት ወሳኝ መሆኑን ያስረዳሉ። እኛ ኢትዮጵያ ስናደግ ያው እኛንም የሚመስል ነው። አንቺ ጎበዝ ነሽ፣ የትም ደረጃ መድረስ ትችያለሽ፣ በደንብ አጥኚ፣ እሷ እኮ በቃ ጭንቅላቷ፣ እሱ እኮ ጎበዝ ነው በጣም ማንም አይችለውም እየተባለ ነው ያደግ ነው እና ያ ውጭም ስንወጣ ልክ እንደዛው ማለት ነው። ጎበዙ ልጅ ጎበዙ ልጅ እየተባባለ ማለት ነው እና እዚህ ግን እሱን የሚመስል አደለም፣ ሁሉም አደለም እና እንደምታየው ቡክ ስቶር ብትሄጂ ላይብራሪ ብትሄጂ አሉ መጽሐፍት ግን ሳይንስ እና ቴክኖሎጂ ላይ ብዙም ጊዜ በተለያዩ ኢንተርቪዎች ደጋግሜ ብዬ ይሆናል። ግን ሳይንስ እና ቴክኖሎጂ ላይ ብዙ እኛን የሚመስሉ ካራክተሮች ወይም ገጸ ባህሪያት አናይም። እና ይሄ ደግሞ ልጆቻችን የፈለገ ብንመክር ውጭ እንዳልኳችሁ የሚመሳሰል ነገር ካላዩ ይሄ መነሳሳታቸው እየጠፋ ጎበዞች ናቸው፣ ብዙ ልጆች ግን እየጠፋ ይሄዳል። ስለዚህ ያንን ከልጅነታቸው እንዲገነቡ እኛም እዚህ ውስጥ አለን፣ እናንተ የሚመስሉ ልጆች ይሄንን ይሰራሉ፣ እዚህ ቦታ አሉ። ሳይንስ እና ቴክኖሎጂ የገሌ ብቻ አይደለም፣ የዚህ ቡድን ብቻ አይደለም፣ ከዚህ ሀገር የመጣ ወይ ከዚህ አህጉር የመጣ ብቻ ሳይሆን የሁሉም ሁሉም ስጦታውን ቢጠቀምበት ወይም የተፈጥሮ ችሎታችንን ብንጠቀምበት የምንፈልገው ቦታ ልንደርስ እንችላለን እና ይሄን ማድረግ ትችላላችሁ። እዚህ ውስጥ አላችሁ፣ ስፖርት ውስጥም አላችሁ፣ ሳይንስ ውስጥ አላችሁ፣ ቴክኖሎጂ ውስጥ አላችሁ፣ ስዕል ውስጥም አላችሁ፣ ጋዜጠኝነት ውስጥም አላችሁ ነው ሁሉም ቦታ ልጆች መሆን እንደሚችሉ ለማሳየት ነው። እና የጆሹዋ መጽሐፍ አካል ጉዳተኞችን ከማበረታታት ባለፈ ሁሉም ሰው የፈለገውን ማድረግ ይችላል የሚለውን መልእክት የያዘ ሲሆን በተጨማሪም በውጭ ሀገር ላሉ የተለያዩ ሀገር ዜጎች ኢትዮጵያን የሚያስተዋውቁ እውነታዎች የተካተቱበት እንደሆነም ያስረዳሉ። አሁን የሴፕቴምበር መጨረሻ ላይ ነው የታተመው። ኢትዮጵያ ነው የታተመው፣ ግን በተለያዩ የኢትዮጵያ ቋንቋዎች እንዲሁም ደግሞ በጀርመንኛ እና በአረብኛ እና በፍሬንች ነው መጽሐፉ። አዎ፣ ደስ ብሎኛል በጣም ምክንያቱም አንዳንድ ጊዜ አንቺ ብቻሽን ስትሰሪ ብቻሽን ማለቅ የለበትም አለ ልጆች ስጦታቸውን በሚገባ መጠቀም ካለን ከዚህ ይጀምራል እንግዲህ እና በሚችሉት አቅም ልጆች መጽሐፍ በመጽሐፍ ሊሆን ይችላል፣ ወይም ደግሞ በነፃ አገልግሎት ወይም ቮለንቲየር ሰርቪስ ሊሆን ይችላል። በተለያየ መልኩ መሳተፍ ይችላሉ። እና እሱ ሲነግረኝ እኔ ደስ አለኝ። ለምንድን ነው? በጣም ስፖርት ይወዳል። ባስኬትቦል፣ ቅድም እንዳለች እና ባስኬትቦል ይወዳል። ስለዚህ ከባስኬትቦሉ ጋር የተያያዘ ልጆች በምን መልኩ ሁሉም ሰው መጫወት ይችላል፣ አቅም አይጠይቅም፣ ቁመት አይጠይቅም ነው ወይም ደግሞ ሰውነት ሳይዝ አይጠይቅም ብሎ የማበረታት አይነት ነገር መልዕክት ነው ያለው በሱ ሌቭል። ግን ሰፋ አርገን ደግሞ ስናስበው በስፖርት ብቻ ሳይሆን ማንም ሰው ምንም ማድረግ ይችላል ወደሚለው ወደ ፓዘቲቭ የሆነ መልዕክት ማስተላለፍ እንችላለን እና ከዛ አንጻር ነው ያየሁትኝ። የኔ ነሽዋነህ የልጆች መጽሐፍት በመጽሐፍ በኢትዮጵያ ለህትመት እንዲበቁ በማድረግ የሚታወቀው የገባሬ ሰናዩ ሰፊ ልብ ትልቅ ህልም ድርጅት የቦርድ አባል ሲሆኑ በተጨማሪም በዋሽንግተን ዲሲና አካባቢዋ በቴክኖሎጂ ሙያ ላይ መሰማራት ለሚፈልጉ ግለሰቦች በተለይም ወጣቶች ስልጠናና ድጋፍም ያደርጋሉ። ከአሜሪካ ድምፅ ለተጠናቀረው ዘገባ አይደንገረመው ከዋሽንግተን ዲሲ። ኢደን ገረመውን ለቀደመው ዘገባ አመሰግናለሁ። በ2016 ዓ ም የኢትዮጵያ የትምህርት ዘመን የ12ኛ ክፍል መልቀቂያ ብሔራዊ ፈተናን ከወሰዱ 68425 ተማሪዎች መካከል ያለፉት 54 በመቶ መሆናቸውን የትምህርት ሚኒስቴር አስታውቆ እንደነበር ይታወሳል። በሶማሌ ክልል ጅግጅጋ ከተማ ውስጥ የሚገኝ አንድ የግል ትምህርት ቤት ግን ያስፈተናቸውን 35 ተማሪዎች ሙሉ በሙሉ በማሳለፍ ከፍተኛ ውጤት አስመዝግበዋል። የትምህርት ጥራትና ተደራሽነት ዝቅተኛ በሆነበት ክልል ትምህርት ቤቱ ተማሪዎቹን እንዴት ለዚህ ስኬት ሊያበቃ እንደቻለ ስመኝሽ የቆየ የትምህርት ቤቱን መስራች አነጋግራለች። በመቀጠል ይቀርባል። ከአዲስ አበባ 660 ኪሎ ሜትር ርቀት ላይ በምትገኘውና የሶማሌ ክልል መቀመጫ በሆነችው ጅጅጋ ከተማ የሚገኘው ደስፓርክ አካዳሚ ትምህርት ቤት በ2016 የትምህርት ዘመን የ12ተኛ ክፍል ብሔራዊ ፈተና ያስፈተናቸውን ሁሉንም ተማሪዎች በማሳለፍ ከፍተኛ ውጤት አስመዝግቧል። ከሰባ በመቶ በላይ የሚሆኑት ደግሞ ከአምስት መቶ በላይ የሆነ ከፍተኛ ውጤት ማምጣት ችለዋል። ከነዚህ አንዱ ከአራተኛ ክፍል ጀምሮ በትምህርት ቤቱ የተማረው ሳሊም አብዱላዚዝ አንዱ ሲሆን ባገኘው ውጤት እጅግ ደስተኛ ነው። አብዛኛው ተማሪዎች ከኛ ጋር የሚማሩት ተማሪዎች ከልጅነት ጀምሮ አብረን የተማርን ሲሆን በዚህ በአስራ ሁለተኛ ክፍል ፈተና አብረው ስናጠና ስሙ የዋል ተማሪዎች ስለነበረን አብዛኛው ተማሪዎች አሁን ከሰላሳ አምስቱ ሁሉም እንታወቃለን ጓደኞችን ነው እና ሁሉም አብረን ማለፋችን በጣም ደስ ብሎኛል። ሳሊም እንደሚለው ደስ ፓርክ አካዳሚ ከሌሎች በክልሉ የሚገኙ ትምህርት ቤቶች ለየት ያለ የትምህርት አሰጣጥ ዘዴ መኖሩ ለተማሪዎቹ ስኬት ትልቅ አስተዋጽኦ አድርጓል። አሁን ለምሳሌ ሌሎች ትምህርት ቤቶች የአስራውተኛ ፈተና እየደረሰ ሲመጣ በራሳቸው እንዲዘጋጁ ተብሎ እንደዚህ እረፍት ተብሎ የሚለቀቃቸው የሚለቀቁዋሉ እንደዚህ ሰኔ ምናምን ሲደርስ ይለቀቃሉ። በእኛ ትምህርት ቤት ግን ፈተና ሰሞኑን እስኪደርስ ድረስ አብረን ስለምንውል በራሳቸው ወጥቶ ተማሪዎች እናጠናለን ብሎ አይዘናጉም። ለምን ሁሌም ትምህርት ቤት ፈተናው እስኪደርስ ይመጣሉ። እና በዚህ ምክንያት አብዛኛው ተማሪዎች ትምህርት ቤት ስለሚመላለሱ ስቲል ይሄ የፈተናው የውጤቱ ሙድ አለ እና በራሳቸውም እያነበቡ ትምህርት ቤትም ስለሚመጡ እስከ ፈተናው ሰሞን ድረስ ከሌሎች ትምህርት ቤቶች የተሻለ እንድንሆን አድጎናል ብዬ አስባለሁ። ሳሊም በአዲሱ የ2017 ዓመት በአዲስ አበባ ዩኒቨርሲቲ የሕክምና ትምህርቱን መከታተል ጀምሯል። ደስፓርክ አካዳሚ በ1995 ስራ ሲጀምርም ዓላማው ይህ እንደነበር የትምህርት ቤቱ መስራችና ባለቤት አቶ ክፍለ ገብርኤል ወልደ ትንሣኤ ይገልጻሉ። የነበሩ ትምህርት ቤቶች በጣም ውስን ስለነበሩ የግል ትምህርት ቤቶች ሶስት ብቻ ነበሩ እና ቤት ደግሞ ፖፑሌሽኑ በጣም ሰፊ ነው እና ብዙ ሰዎች አገር ይለቁ ነበረ በትምህርት እጦት ምክንያት ስለዚህ በዛን ሰዓት ይሄንን ችግር ከህብረተሰቡም ከመንግስትም አካላት መረጃ በመሰብሰብ ይሄንን ክፍተትን ንሙላው በሚል ተነስተን ነው እንጂ 630 ኪሎ ሜትር ተጉዤ ነው ይንን ትምህርት ቤት የከፈት ነው። በመዋለ ህፃናት ትምህርት ስራውን አንድ ብሎ የጀመረው ደስፓርክ አካዳሚ በ2002 ዓመተ ምህረት ለመጀመሪያ ጊዜ የስምንተኛ ክፍል ተማሪዎችን ሲያስፈትን በክልሉ የመጀመሪያ የሆነውን ውጤት ማስመዝገብ ችሎ ነበር። የስምንተኛ ክፍል ውጤቶቻችን እስካሁን ድረስ እስካሁን ድረስ በክልሉ ከፍተኛ ነው። ዘንድሮ 206 እንኳን ያስፈተን ናቸው። 3473 ተማሪዎች በሶማሌ ክልል ተፈትነዋል ስምንተኛ ክፍል ከ3473 ተማሪዎች ቶፕቴን አስሩ ትልቅ ውጤት ያመጡት የኛ ተማሪዎች ናቸው። ይሄ የሚያሳየው ምንድነው? ከስር ጀምረን መሰረታዊ እና ነገን የሚመነዝሩት እውቀት እየሰጠናቸው ነው። ለ12ተኛ ክፍል ያስፈተን ነው ለዘጠነኛ ጊዜ ነው። በዘጠኙ ጊዜ የፈተና ጊዜ ዘጠኙ ባቾች ይገባሉ። ሙሉ ለሙሉ ሁሉም ተማሪ ያልፋሉ። ሁሉም ተማሪ በየዩኒቨርሲቲው በተሻለ ሙያ በተሻለ ደረጃ በሀገር ደረጃ የተሰጠውን ብሔራዊ ፈተና አልፈው ወደ ዩኒቨርሲቲ ማስገባት የሚያስችል ውጤት ማስመዝገብ የቻሉ ተማሪዎች ቁጥር እጅግ አነስተኛ መሆኑ አነጋጋሪ በሆነበት ወቅት ደስ ፓርክ አካዳሚ ለሶስት አስርት ዓመታት እንዴት ተማሪዎችን ለስኬት ማብቃት እንደቻለ አቶ ክፍለ ገብርኤልን ጠይቀናቸዋል። ገና ሲጀመር ትምህርት ቤቱን አካዳሚውን ለመክፈት ገና ስናቅድ አላማችን ምንድን ነበረ? የተሻሉ ዜጎች በተሻለ አቅምና በተሻለ ስነ ምግባር ማብቃት የሚል ነው መሰረቱ ነው የሞቲቭ የትምህርት ቤቱ ሞቶ በቃ ለዚች ሀገር እጣፋንታ የሚወስኑ ነገ እጣፋንታዋን የሚወስኑ ጥሩ ዜጎች እናፍራ በእውቀት የታጠቀና በስነ ምግባር የተሻለ ዜጋ እንፍጠርግ ከሚል እንጂ ያዋጣል፣ ሴክተሩ አዋጭ ነው፣ አትራፊ ነው ምናምን ብለን ስላልገባንበት የምንቀጥራቸው ወደ ትምህርት ተቋማቱ የሚመጡትም መምህራን በስነ ምግባራቸው የተመረጡ የተመረጡና የእውቀት ስልጣናቸው የተሻለ ሆነ ሙያውን በደንብ ለልጆች ሊሰጡ የሚችሉ ልጆቹን እንደ ልጆቻቸው ተቀብለው ማስተማር የሚችሉ ልጆ ልጆቹን የራሳቸው ልጆች እንጂ የሌላ ልንናገር የማይገባው ልጆች እንዳልሆኑና የማህበረሰቡ አገልጋይነትንና የልጆች ተጠቃሚነትና እነሱን የሚበልጡ አስተማሪዎቹን የሚበልጡ ልጆች ማፍራትን አላማ አድርገን ነው የምንንቀሳቀሰው። ሌላው አቶ ክፍለ ገብርኤል ለትምህርት ቤቱ ስኬት እንደ ምክንያት የሚገልጹት ክፍል ውስጥ ያለው የተማሪና መምህር ምጣኔ ነው። ትልቅ ቁጥር የምንለው በአሁኑ ዓመት ነው ስልሳ የደረሰው እንጂ በሙሉ ሬሾ በጣም ሀያ አምስት ሰላሳ አምስት ለምሳሌ ዘንድሮ ሀያ አምስት ተማሪዎች ነው የምናስፈትነው። በጣም ብዙ እንጠብቃለን። ከአስራ አምስት ልጆች በላይ ከአምስት መቶ በላይ ያመጣሉ ብለን ኤክስፔክት እናደርጋለን ለምን ከዘጠነኛ ክፍል ጀምሮ እነዚህ ልጆች ከሰላሳ ሳይበልጡ ነው መጥተው አሁን ሀያ አምስት የደረሱት። ላለፉት 14 ዓመታት በዘስፓርክ አካዳሚ ውስጥ ያገለገሉት መምህር እያሱ ብርሃኑ በበኩላቸው መምህራን ከተማሪዎችና ከወላጅ ጋር ያላቸው ጥብቅ ቁርኝት ለተማሪዎቹ ስኬት ትልቅ ሚና እንዳለው ያሰምሩበታል። የትምህርት ስራ የመምህር ብቻ አይደለም፣ ወይም የትምህርት ቤቶች ብቻ አይደለም። የሶስት ውጤት ነው። ተማሪው አለ መምህራን አለን። የትምህርት ቤቱ ማህበረሰብ ወይም ወላጅ የሚባለው አለ። እኒ ሶስት አካላት በቅንጅት ሲሰሩ ነው ትምህርት ውጤታማ ነው። ስለዚህ እኛ ወላጆችን በክፍያ ምክንያት ሲመጡ፣ በተለያየ አጋጣሚ ትምህርት ቤት ሲመጡ ከልጆቻቸው ጋር ያለውን ግንኙነት፣ ስለ ባህሪያቸው፣ ስለ ትምህርት አቀባበላቸው፣ ሁሉን አጠቃላይ ሁኔታ ገልጻ እናደርግላቸዋለን። ወላጆች በፈለጉ ጊዜ ሁሉ ስለ ተማሪ ውጤት ያለው መሻሻል፣ መቀረፍ ያለበት ችግር ካለ፣ የቱጋ ድክመት እንዳለበት በደንብ አድርገን ስለምናስረዳቸው በጣም የሚቀረበ ግንኙነት አለን። መምህር እያሱ አክለው በተማሪዎቻቸው ስኬት የተሰማቸውን እንዲህ ይገልጻሉ። እኔ በጣም ደስተኛ ነኝ። ማንኛውም መምህር የሚደክመው የሚለፋው፣ የሚጥረው ተማሪው ከሱ የተሻለ ቦታ ላይ እንዲደርስ ነው እንጂ እሱ ባለበት ቦታ እንዲቆም አይደለም። የልጆቹ ስኬት ማለት የኔ ስኬት ነው። ከነ ልጆች ጀርባ ልክ እንደ ወላጆቻቸው እያንዳንዱ መምህር የራሱን ጡብ አስቀምጧል። መሰረት ሰርቷል ለልጆቹ። ለምን ልጆች በህይወት ዘመናቸው ከመምህራኖቻቸው ብዙ ነገር ይማራሉ። ትምህርት ከቤተሰብ ቢጀምርም መቶ የሚያድገው ትምህርት ቤት ነው። ስለዚህ ልጆቹ በጣም ውጤታማ በሆኑ ቁጥር እርካታው የመምህር ትልቁ ሀብቱ ትልቁ ደስታ የልጆቹ ውጤታማ መሆን ነው። ደስ ፓርክ አካዳሚ ተማሪዎችን ለከፍተኛ ውጤት በማብቃት ያስመዘገበው ስኬት እንዴት በሀገር ደረጃ መተግበር ይችላል ለሚለው ጥያቄ አቶ ክንፈ ገብርኤልና መምህር እያሱ የየራሳቸው ምላሽ አላቸው። ብዙ ትምህርት ቤቶች ገንዘቡ ላይ ነው ኮንሰር ናቸው ያንን ከፍተኛ ገንዘብ አስከፍለው ለመምህሩም ቢከፍሉት መምህሩ የሙያ ባለቤት ካልሆነ ውጤት አያመጣላቸው። አሁን ብዙ አሉ እንደዚህ አይነት። ስለዚህ ትምህርት ቤቶች ትምህርት ቤቶች መላቀቅ ያለባቸው ለሀገራቸው ለሕዝባቸው ሊጠቅሙ የሚችሉ ልጆችን ለመፍጠር ቁርጠኛ መሆን መቻል አለባቸው። ትምህርት ቤቶች ከገንዘብ ባሻገር ትውልድ ላይ ማሰብ መቻል አለባቸው ትምህርት ቤቶች ትልቁ ያለው ክፍተት ትምህርት ቤቶች ላይ ነው። ይሄ የሀገራዊ የትምህርት ስብራት ደግሞ መንግስት የሚያወጣው ፖሊሲ አካታች ፖሊሲ አይደለም። ሁለተኛ፣ መንግስት የግብዓት ችግር አለበት። አሁን አዲሱ ፖሊሲ ሲተገበር በርካታ የመማሪያ መጽሐፍት በሌለበት ውስጥ በሶፍት ኮፒ ነው መምህራን ስናስተምር የነበረው። መጀመሪያ ፖሊሲ ከመተግበሩ በፊት የሚያስፈልግ ግብዓት ምንድን ነው? የትምህርት ግብዓቶች ምንድን ነው? በቂ ላብራቶሪ አለ ወይ? በቂ ቤተመጻፍቶች አለን ወይ? ለምን ተማሪው ከመምህር ባሻገር ራሱን ማብቃት አለበት? ለማብቃት ደግሞ የሚያስፈልግ ግባት አለ። በቂ የሆነ የላይበራሪ አገልግሎት ሲኖር፣ በቂ የሆነ የመጽሐፍ አቅርቦት ሲኖር፣ በቂ የሆነ የላብራቶሪ አገልግሎት ሲኖር፣ የአይሲቲ ሩም በጣም አስፈላጊ፣ ለትምህርት ግባት የሚያግዙ ነገሮች ሲሟሉ ትምህርት ውጤታማ ይሆናል። ግን አሁን መንግስት ከላይ ወደታችን የጀመረው ቶፕ ቱ ቦተም ነው። መጀመር የነበረበት ፍሮም ቦተም ቱ ቶፕ ነው። ከታች ተሰርቶ ነበር ውጤታማ መሆን። በአንድ ጀንበር ውጤት አይመጣም። የትምህርት ስራ ብዙ ልፋት፣ ብዙ ጥረት ይጠይቃል። ደስፓርክ አካዳሚ በአሁኑ ወቅት ጅጅጋ ውስጥ ባሉት ሶስት ተቋማት ሁለት ሺህ ተማሪዎችን ተቀብሎ እያስተማረ ቢሆንም ተደራሽነቱን የበለጠ ለማስፋትና ተጨማሪ ተማሪዎችን ተቀብሎ ለተመሳሳይ ውጤት ለማብቃት የክልሉና የትምህርት ሚኒስቴር ድጋፍ እንደሚያስፈልገው ገልጾ ትብብራቸውን ጠይቋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽ የቆየን አመሰግናለሁ። የአሜሪካ ድምፅ የረቡዕ ምሽት ስርጭት ይቀጥላል። በሰው ልጆች የዕለት ተዕለት እንቅስቃሴ ውስጥ አንድ አካል እየሆነ የመጣው ቴክኖሎጂ ለወጣቶች በርካታ እድሎችን ይዞ መጣ ቢሆንም ከአጠቃቀም ጋር የተያያዙ ችግሮች መበራከታቸው ግን ወጣቶችን ለስነ ልቦናዊና ማህበራዊ ቀውስ እያጋለጣቸው ስለመሆኑ ባለሙያዎች ይናገራሉ። በዚህ ጉዳይ ላይ አስመሮም አየነው ቀጣዩን ዝግጅት አሰናድተዋል። ሰው ልጆች የዕለት ዕለት እንቅስቃሴ ውስጥ አንድ አካል እየሆነ ከመጣው የቴክኖሎጂ ለውጦች ጋር በቶሎ የሚላመዱት ወጣቶች በአሁኑ ወቅት ቴክኖሎጂ ይዟቸው የመጣቸው እድልና ፈተናዎች ዋነኛ ተቋዳጅ ስለመሆናቸው ባለሙያዎች ይገልጻሉ። በአብሮት የሥነ ልቦና ማማከር ማዕከል የሥነ ልቦና ባለሙያ የሆነው ያፌት ከፈለኝ ቴክኖሎጂ ወጣቶች ይዟቸው የመጣቸው በርካታ እድሎች አሉ ይላሉ። የትምህርት ስራቸው ላይ፣ አጠቃላይ ማህበራዊ ግንኙነታቸው ላይ፣ ወደፊት ደግሞ ሊሆኑ የሚፈልጉት ነገሮች ላይ ትልቅ አንዱ መሳሪያ ሆኗል። ስለዚህ አንድ እንግዲህ ለምሳሌ ኢትዮጵያ ውስጥ ያለ ወጣት አሜሪካን ሀገር ካለው ወጣት ጋር ምን እያደረገ ነው፣ እያናኗር ስራ ተዘቢው ምን ይመስላል የሚለው የተመሳሳይ ነገሮች እኩል መረጃ እንዲያገኝ አድርጎታል። ከመረጃ አንጻር ሁለተኛ ከጥራት ካላቸው መረጃዎችን ወይም ደግሞ መሳሪያዎችን ከማግኘት አንጻር ደግሞ እነዛን እንዲያገኝ ረድቷቸዋል በከፍተኛ ከትምህርትና ከማህበራዊ ክዋኔዎች ባለፈ ደግሞ ቶሎ የፋይናንስ ገቢያቸውን ከማሻሻል አንጻር አሊያም ደግሞ ለእነሱ ጠቃሚ የሆኑ ነገሮችን የፈጠራ ክህሎታቸውን ከፈጠራ ክህሎቶቻቸው ውጭ ደግሞ የራሳቸውን ጸጋ ታለንታቸውን ለሌሎች ለማካፈል ትልቅ ሜዳ ሆኑ። የ19ና 20 ዓመት ወጣቶች አባት የሆኑት የአዲስ አበባ ከተማ ነዋሪ አቶ ብርሃኑ ራቦ በበኩላቸው ወጣቶች የቴክኖሎጂ ውጤቶች ይዟቸው የመጧቸውን እድሎች በአግባቡ እንዲጠቀሙ የወላጆች እገዛ እንደሚያስፈልጋቸው የራሳቸውን ተሞክሮ ዋቢ አድርገው ያነሳሉ። ቴክኖሎጂ እንግዲህ እኔ እንደ መሳሪያ ነው የምወስደው። አንድ የሚያፈጥን ከተጠቀምክበት፣ በጣም ወደ ስኬት የሚያንደረድር ካልተጠቀምክበት፣ ደግሞ ወደ ገደል የሚያንደረድር በጣም መስታጭ የሆነ ልትለየው ማትችለው ሶስት ሊያስይዝ የማይችል መሳሪያ ነው ለእኔ። ስለዚህ ጥረት ሳደርግ የነበረው ምንድን ነው፣ ልጆቼ ቴክኖሎጂውን እንዳይጠሉት፣ ነገር ግን ለትክክለኛው ነገር እንዲጠቀሙ፣ ሰዓቱን ደግሞ እንዲያውቁ፣ ሱስ አስያዥ እንደሆነ እንዲያውቁና ሱስ እንኳን ቢያሲ በእውቀት ነክ ነገር ሊያሳድጋቸው በሚችል ነገር ትምህርት ነክ በሆነ እንደገና ደግሞ የሚወዱትን እና ወደፊት መሆን የሚፈልጉትን አቅጣጫ እንዲያሳያቸው መንገድ እንዲከፍትላቸው ዓላማቸው ጋር ለመድረስ መረጃ የሚሰጥ የሚያፈጥን እንዲሆን በዛው ውስጥ ደግሞ ሻርክ እንዳለ የሚያጠምድ መረጃ የሌለኝ እንዳይመስላቸው ለምን ቴክኖሎጂ አሁን ቤተሰብ እና ልጅን ከሁለት ከፍሎታል። ልጆቹ ወላጆቻቸው ምንም የማያውቁ ቴክኖሎጂ የማይረዱ አድርጎ ከቆጠሩ ከወላጆቻቸው ጋር ማመካከር ስለቴክኖሎጂ ማውራት አይፈልጉም። የስነልቦና ባለሙያው አቶ ያፌት ከፈለኝ እንደሚሉት ደግሞ ቴክኖሎጂዎችን በተለይም ከቅርብ ጊዜያት ወዲህ ወጣት ደንበኞቻቸው ይበዙላቸው የማህበራዊ ሚዲያዎች ከአጠቃቀም ጋር በተያያዘ በርካታ ችግሮች ይዘው እየመጡ መሆኑንና ወጣቶችን ለስነ ልቦናና ማህበራዊ ቀውስ እየዳረጋቸው ስለመሆኑም ይናገራሉም። የአይምሮ ጤናቸው ላይ ለምሳሌ ረጅም ሰዓት የእንቅልፍ ስራተዘቢያቸውን በማዛባት አልጋ ላይ ስልክን ተኝቶ መጠቀም ከዛ ደግሞ ቀንና ማታው ላይ ያለውን የቀን ከቀን ክዋኔያቸው ላይ ጫና ማሳደር፣ አትኩሮት መጠን ላይ እጅግ ከፍተኛ በሆነ መንገድ የአትኩሮት መጠን አንድ ነገር ላይ የመቆየት ችግርን፣ ባህሪ ላይ ደግሞ ቶሎ ግልፍተኝነት፣ እነዛን ነገሮች ለመረዳት ወይም አዲስ አዲስ መረጃዎች መፈለግ። እነዚህ ከብዙዎቹ በጥቂቶቹ ናቸው። እንግዲህ በአካላቸው ተንቀሳቅሰው ሄደው እንደ ድሮ እግር ኳስ ወይ ደግሞ ልጆች ተሰብስቦ ጨዋታ ሳይሆን ሲቀር የአካል እድገታቸው ጥንካሬያቸው በእንግሊዝኛው ፋይንና ግሮስ ሞተር አክቲቪቲያቸው የምንለው ከለጋ እድሜያቸው ጀምሮ እስከ አዋቂነት ላይ ትልቅ ሚና አለው። ሁለተኛ ሶፋ ላይ ቁጭ ብሎ ቴሌቪዥን ስና የብርሃኑ የሚለቀው ጨረር የአይን ባለሙያዎችም እያወጡት ያሉት የዛ ጣናዎች አሉ። ስነ ልቦናዊ ደግሞ አዲስ አዲስ መረጃ ስለሚሰጥ ቴሌቪዥኑ ድምፅ አለው፣ ስሜት አለው፣ እንቅስቃሴ አለው። ከዛ ከሱ ስሜት ውስጥ ከድምፅ ካለው እንቅስቃሴ ካለው የተለያዩ ቀለማት ካሉት ነገሮች ውስጥ ወተን በጥቁር እና በነጭ የተጻፈ መጽሐፍ ለማንበብ ስንል አትኩሮታችን ብዙ ፍላጎት አይኖርም እና ዘርፈ ብዙ አይነት እክሎች ካልተገራ ዘርፈ ብዙ አይነት እክሎችን ከለጋ እድሜ ጀምሮ እያሳዩ ነው። የቤተሰብ አማካሪ ጭምር የሆኑት አቶ ብርሃኑ ራቦም ከቴክኖሎጂው አጠቃቀም ጋር ተያይዞ ወጣቶች እየገጠሟቸው ያሉ ሁኔታዎች ወላጆችንም የሚያስጨንቁናል ይላሉም። በጣም ያስጨንቃል። አሁን እኔ በእኔ ቤተሰብ አካባቢ የማያቸው ችግሮች አሉ። ከፍተኛ የሆነ ጫና አሳድራለሁ። እኔ በሙሉ በእኔ ሰርክል ያሉት ቤተሰቦቼ ልጆች ስክሪን የሚያዩበት ሰአት እንዲቀንሱ ጥረት አደርጋለሁ። ነገር ግን አሁን ችግሮች ያልከው የሚገርሙ ልጆች መግባባት ራሱ አይችሉም። አሁን ከሰዎች ጋር ለምን ረጅም ጊዜ እስክለቅ ውጭ ስለሚሉ አንደኛ ማውራት ራሱ አይችሉም በደንብ። ሁለተኛ ደግሞ ልክ ስልክ በማይኖርበት ጊዜ፣ ቴሌቪዥን በማይኖርበት ጊዜ ነርቨስ ይሆናል። በጣም ይጮሃሉ፣ ይጠበጣሉ፣ ሰላም ያጣሉ፣ ይጮሃሉ። እንዲህ አይነት ችግሮች አሉ። ዓለም አቀፉ የጤና ድርጅት የቴክኖሎጂ አጠቃቀም በተመለከተ በእድሜ ከፋፍሉ ባወጣው መመሪያ ሕጻናት እስከ ሁለት ዓመት ባለ ዕድሜያቸው እንደ ቴሌቪዥንና ሞባይል ካሉ የቴክኖሎጂ ውጤቶች እንዲረቁ ሲመክር ከሁለት እስከ አምስት ዓመት ደግሞ በቀን ከአንድ ሰዓት ያነሰ ጊዜ ብቻ እንዲጠቀሙ አሳስቧል። ወጣቶችን በተመለከተም በቀን ከሁለት ሰዓት ያልበለጠ ጊዜን እንዲያሳልፉ ባለሙያዎች ይመክራሉ። ለአሜሪካ ድምፅ አስመማየ ነው፣ ዋሽንግተን ዲሲ አስማማውን እናመሰግናለን። ወደ ናይጄሪያ በመቀጠል እናቀናና፣ ለህሙማን የሚሰጥ ደም አቅርቦት እጥረት የገጠማት ናይጄሪያ የደም ልገሳ ዘመቻ መጀመሯ ተሰምቷል። ቲሞቲ አቡዞ ከአቡጃ ላከውን ዘገባ አሉላ ከበደ ያስደምጠናል። ናይጄሪያዊ ሙዚቀኛ ኤክሰል ፕሬዝ ወርዝ ሲክልሴል በመባል የሚታወቀው በሽታ ከተጋለጠ ሶስት አስርት ዓመታት ተቆጥረዋል። ባለፈው የሐምሌ ወርም የደም ካንሰር ህመሙ ለብርቱ ስቃይ ስለዳረገው የደም ልገሳ መቀበል ነበረበት። በሆስፒታል ውስጥ ምንም አይነት የደም አቅርቦት አልነበረም። የደም ባንካችን የተራቆተ ይመስለኛል። የደም ባንክ ይኑራቸው አይኑራቸው አላውቅም። ስለሆነም የደም አቅርቦት ፍለጋ መጀመር ነበረብን። ፕሬዝ ወርዝ ከአምስት ሰዓታት በላይ ጥበቃ በኋላ በመጨረሻ አንድ ዘመዱ በሰጠው የደም ልገሳ እፎይታ ሊያገኝ ችሏል። የናይጄሪያ ብሔራዊ የደም ባንክ ድርጅት እንደ አውሮፓውያኑ የዘመን አቆጣጠር በ2023 አገሪቱ ከሚያስፈልጋት የአመቱ አጠቃላይ ግማሽ ሊትር የሚጠጋ ደም የሚይዙ አንድ ነጥብ ስምንት ሚሊዮን የፕላስቲክ ከረጢቶች ውስጥ 27 በመቶ ያህሉን ከበጎ ፍቃድ ደም ለጋሾች እንደምታገኝ ይፋ አድርጓል። በተሳሳተ መረጃ፣ በተዛቡ ባህላዊና ሃይማኖታዊ አስተሳሰቦች የተነሳ የዜጎች ደም ለመለገስ ፈቃደኛ ያለመሆንና እንዲሁም የግንዛቤ ማስጨበጫ ዘመቻዎችን ጨምሮ ብሔራዊው የደም ባንክ ለሚያከናውናቸው ስራዎች በቂ የገንዘብ ድጋፍ ያለመኖሩን የጤና ባለሥልጣናቱ ለእጥረቱ በምክንያትነት ይጠቅሳሉ። ናይጄሪያ የገጠማት ከፍተኛ የደም አቅርቦት እጥረት ብዙውን ጊዜም ተስፋ የቆረጡ ታካሚዎችን የደም ገበያው ደላሎች በሚባሉት በገንዘብ ክፍያ በህገወጥ መንገድ ደም በሚሰጡ ሰዎች እንዲተማመኑ ያስገድዳቸዋል። በዚህም አሰራር የሚገኘው ደም ለተፈለገው ህክምና አገልግሎት መዋል የሚችልና ደህንነቱ የተጠበቀ መሆኑን የሚያረጋግጡ ደንቦች እጅግ ጥቂት ናቸው። የገጠመውን የደም አቅርቦት እጥረት ለመቅረፍም የናይጄሪያ መንግስት ባለፈው የመስከረም ወር በሀገሪቱ ውስጥ በሚገኙ ቁጥራቸው 774 የሚደርሱ የአካባቢ አስተዳደሮች ይህን መሰል የደም ልገሳ መቀበያ ማዕከሎች ለማቋቋም መነሳቱን አስታውቋል። አላማውም ለድንገተኛ አደጋዎች ሕክምናና ደም ለሚያስፈልጋቸው ህሙማን የሚሰጥ በቂ መጠን ያለው ደም በባንክ መኖሩን ማረጋገጥ ነው። ኢጂኦማ ሊዮናንዲ የብሔራዊ የደም ልገሳ አገልግሎት ድርጅት የሥራ አስፈጻሚ ናቸው። በደም ልገሳው ጥረት የመሰላቸት ነገር ይታያል። ሰዎች ደም መለገስ አይፈልጉም። ደም ከለገሱ በሰውነታቸው በቂ ደም ሳይኖራቸው የሚቀርና በዚሁ ሳቢያም ለህልፈት የሚዳረጉ ሆኖ ይሰማቸዋል። ወጣቶች በብዛት ወደሚገኙባቸው የከፍተኛ ትምህርት ተቋማት፣ ብዙ ህዝብ ወደሚበዛባቸው አብያተ ክርስቲያናትና የገበያ አዳራሾች እንሄዳለን። ወደ ገበያዎችም እንዲሁ። ባልኪሱ ሙሐመድ ደም ስትለግስ ያሁኑ የመጀመሪያዋ ነው። ደም ማግኘት ያለበት ሰው ስላለ የደም ልገሳው አስፈላጊ ነው ብዬ አምናለሁ። ምክንያቱም ሰውነቴ ውስጥ በቂ ደም ስላለኝ መለገስ የምችል ይመስለኛል። ፕሬዝ ወርዝ ሙዚቃውን ተጠቅሞ ስለ ሲክል ሴል በሽታ ግንዛቤ የማስጨበጥ ሥራና ሰዎች ለደም ልገሳ ፈቃደኛ እንዲሆኑ ያበረታታል። በ2022ም ሲክል ሴል ሳውንድ የተባለ ለትርፍ ያልቆመ ድርጅት መስርቶ ስራውን ጀመረ። ሲክል ሳውንድ በተባለው ድርጅት ውስጥ የማደርገው ይህንን ነው። ሲክል ሴል የተባለውን በሽታ በተመለከተ ሰዎች ትክክለኛውን ግንዛቤ እንዲኖራቸው መርዳት ነው። አንድ ጊዜ አንድ ነገር እንዴት እንደሚሠራ በቅጡ ከተረዳህ፣ ከዚያ በፊት የነበሩ አጉል እምነቶች ወይንም መሠረት የሌላቸው ነገሮች በሙሉ ውድቅ ይሆናሉ። ሊዮን አንዲ በበኩላቸው የብሔራዊ የደም አቅርቦት ተቋም በሀገሪቱ ውስጥ ባሉት ስድስት ዞኖች ውስጥ በሚገኙት ማዕከላት አማካኝነት ብዛታቸው አንድ ሚሊዮን የሚደርስ ደህንነታቸው የተረጋገጠ ግማሽ ሊትር የሚጠጋ ደም የሚይዙ የፕላስቲክ ከረጢቶች እንዲኖሩ ለማድረግ ያለ መሆኑን ያስረዳሉ። ሆኖም ይህን ግብ መች ማሳካት እንደሚቻል ግን አላመለከቱም። እስከዚያው ድረስ ግን እንደ ፕሬዝ ወርዝ ያሉ በርካቶች ሕይወት አድን እርዳታ ለማግኘት በያዙት ጥረት ይገፋሉ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ።